የሽብር ክስ የተመሰረተባቸው የተለያዩ ተጠርጣሪዎች ባቀረቧቸው የዋስትና ጥያቄዎች ላይ ፍርድ ቤቶች ዛሬ ውሳኔ ሰጥተዋል። የሽብር ተከሳሾቹ እነ ክርስቲያን ታደለ ያቀረቡትን የዋስትና ጥያቄ ፍርድ ቤት አልተቀበለውም። በሌላ በኩል ከትናንት በስቲያ ሰኞ የኢህአፓን ሊቀመንበር ጨምሮ ዋስትና የተፈቀደላቸው ዘጠኝ እስረኞች አልተፈቱም። አርቲስት አማኑኤል ሀብታሙንና የቲያትር አዘጋጅ ዳግማ ፈይሳን ጨምሮ በሀያ ግለሰቦች ላይ ደግሞ ፖሊስ በድጋሚ ተጨማሪ የምርመሪያ ጊዜ ጠይቋል። ኬኔዲ አባተ የፍርድ ቤቶችን ውሎ ተከታትሎ ተከታዩን ልኳል። በአማራ ክልል ካለው በትጥቅ የተደገፈ ግጭት ጋራ በተያያዘ በእነ አቶ ዮሐንስ ቦያለው መዝገብ የሽብር ክስ ከተመሰረተባቸው 52 ተከሳሾች መካከል አቶ ዮሐንስ ቦያለው እና አቶ ክርስቲያን ታደለን ጨምሮ በእስር ላይ የሚገኙ 16ቱ ተከሳሾች በዋስትና ጥያቄያቸውና በክስ መቃወሚያቸው ላይ የፍርድ ቤቱን ብይን ለመስማት ዛሬ ረቡዕ ሰኔ 12 ቀን 2016 ዓ ም ችሎት ቀርበዋል። የተከሳሾቹ ጠበቆችና አቃቤ ሕግ ባለፈው ግንቦት 29 ቀን በነበረው ችሎት ላይ ያደረጉትን ክርክር ያደመጠው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ሕገ መንግስታዊ ችሎት ዛሬ ዋስትናውን ውድቅ ማድረጉን ጠበቃና የሕግ አማካሪ ሰለሞን ገዛህኝ ተናግረዋል። በእነ ዮሐንስ በዋለው መዝገብ 16 ተከሳሾች ቀርበው ነበረ። ለዛ የተከፈረው ባለፈው የዋስትና ክርክር እና እንዲሁም የክስ መቃወሚያ ቅርበን ነበረ በዚህ ላይ ብይን ለመስጠት ነበር። ፍርድ ቤቱም የዋስትናው ክርክር በተመለከተ ሰዎች የሞቱበት በመሆኑ እንዲሁም ደግሞ ወንጀሉ ከአስራ አምስት ዓመት በላይ የሚያስቀጣ በመሆኑ ዋስትና ሊፈቀድላቸው አይገባም የሚል ብይን ሰጥቷል። በክስ መቃወሚያው ላይ በተመለከተ ግን ብይን ለመስጠት ለሐምሌ አንድ ተቀጥሯል። በተመሳሳይ የሽብር ክስ የቀረበባቸው እነ ዶክተር ወንደሰን አሰፋ ትናንት ማክሰኞ ሰኔ 11 ቀን ፍርድ ቤት ቀርበው የነበረ ሲሆን አቃቤ ሕግ የመሰረተባቸውን የሽብር ክስ አሻሽሎ እንዲያቀርብ በድጋሚ እንደታዘዘ አቶ ሰለሞን ተናግረዋል። በክሱ ላይ የሞቱት ሰዎችን ቁጥሩን እንዲሁም ደግሞ የወደመ ንብረቶችን ቁጥር ብቻ ነው የተገለጸው። ስለዚህ ምን አይነት ሰዎች እንደሞቱ፣ የት ቦታ እንደሞቱ፣ ምን አይነት ንብረት፣ የት ቦታ የሚለውን ነገር በዝርዝር ያልተገለጸ በመሆኑ ይህም ደግሞ ተከሳሾቹ በአግባቡ ለመከላከል የማያስችላቸው በመሆኑ ክሱ ተሻሽሎ እንዲቀርብልን ብለን ነበር ያቀረብ ነው። የመከላከል ለውት የሚያጣብብ በመሆኑ ወንጀለኛ መቅጫ ስነ ስርዓት ቁጥር መቶ አስራ ዘጠኝ እና ተከታዮች መሰረት ክሱ ተሻሽሎ እንዲቀርብ ማለት ብይን ሰጥቷል። አቃቤ ግና ከኛ አስተያየት ፍርድ ቤቱ ጠይቆ ነበረ። አቃቤ ሁለት ዘጠኝ የሚል ጥያቄ ነበር ያቀረበው በእኛ በኩል ከሳምንት በላይ መሰጠት የሌለበትም ብለን ነበር። ዞሮ ዞሮ ፍርድ ቤቱ የሁለታችንን መልስ በማየት ለሐምሌ አምስት ቀጠሮ ሰጥቷል። በሌላ በኩል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ዝናቡ አበራን ጨምሮ ዘጠኝ ታሳሪዎች በገንዘብ ዋስ እንዲፈቱ የፌዴራሉ ከፍተኛ ፍርድ ቤት አራዳ ምድብ ችሎት ከትናንት በስቲያ ሰኞ ሰኔ አስር ቀን ወስኖ የነበረ ቢሆንም ፖሊስ ግን ሳይለቃቸው ለጠቅላይ ፍርድ ቤት ይግባኝ አቅርበዋል። ይግባኙን ዛሬ የተመለከተው ፍርድ ቤቱ ብይን ለመስጠት ለፊታችን አርብ ቀጥሯል። በነ ዝናቡ መዝገብ በተመለከተ አምስቱ በሰላሳ ሺህ ብር አራቱ በሀያ ሺህ ብር አራዳ ምድብ ችሎት ከፍተኛ ፍርድ ቤት ባቀረብነው ይግባኝ መሰረት ፈቅዶ የነበረ ቢሆንም ፖሊስ ለጠቅላይ ፍርድ ቤት ይግባኝ በትናንትና ይግባኝ በማቅረቡ እና ዛሬ ፖሊስና በእኛ መካከል ክርክር ለመስማት በቀጠረው መሰረት ክርክር አድርገን ለብይን ለዓርብ ሶስት ሰዓት ተቀጥሯል ይህ በእንዲህ እንዳለ ሁከትና ብጥብጥ በማስነሳት ተጠርጥረዋል በተባሉት ታዋቂው አርቲስት አማኑኤል ሀብታሙ፣ የቲያትር አዘጋጅ ዳግማዊ አመለወርቅ ፈይሳና በይበልጥ በማህበራዊ ብዙሃን መገናኛ ላይ የምትታወቀውን ፍላጎት አብርሃምን ጨምሮ በሀያ ግለሰቦች ላይ ፖሊስ በድጋሚ ተጨማሪ የምርመራ ጊዜ ጠይቋል። በፖሊስ ጥየቃ ላይ ክርክር ተደርጎ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ለውሳኔ መቅጠሩን ጠበቃና የሕግ አማካሪ አያሌው ቢታኔ ተናግረዋል። ባለፉት አስራ ሦስት ቀናት ፖሊስ የሰራቸው ከመረጃና ብሔራዊ ደህንነት የአራት ሰዎችን ወይም የአራት ተጠርጣሪዎችን የኤሌክትሮኒክስ ውጤትና የሰው ማስረጃ የሰው ማስረጃ ራሱ ስንት ሰው እንደተቀበለ በማን ላይ እንደተቀበለ ራሱ አያሳይም ነበር ማለት ነው እናም በዚህ ምክንያት ጠበቆች ሰፊ የሆነ ተቃውሞ አቅርበን ነበረ። አንደኛው ተቃውሟችን አሁንም ባለፈው ፍርድ ቤቱ በሰጠው ትዕዛዝ መሰረት ፖሊስ ትዕዛዙን አልፈጸመም። ምክንያቱም የእያንዳንዱን ተጠርጣሪዎች የተናጠል ኃላፊነት ገልጦ ማቅረብ ነበረበት ብለን ነበር። ይህንን አልተወጣም። ሰራው ያላቸውም ስራዎች አይደለም በአስራ ሶስት ቀን በሰአታት ውስጥ ሊሰራ የሚችል ሆኖ እያለ ዝቅተኛው ሀያ ስድስት ቀን ዳግማዊ ፈይሳ ነው። ትልቁ ደግሞ ከሰማንያ ቀን በላይ የታሰሩ ሰዎችን አስሩን ለማቆየት የሚያስችል በቂ ምክንያት የለም። ስለዚህ የዋስትና መብታቸው ተጠብቆ በውጭ ሆነው ጉዳያቸውን ይከታተሉ፣ እንዲሁም ግለሰቦቹ ላይ የቀረበ በቂ አጠራጣሪ ጉዳይ ስለሌለ እንደውም ነፃ ይል የሚል አቤቱታ በሰፊው አቅርበን ነበር። መጨረሻ ላይ ፍርድ ቤቱ ብይን ለመስጠት በሚል ለነገ ጠዋት ቀጥሯል ማለት ነው። ፖሊስ ትናንት ማክሰኞ ተጨማሪ አስራ አራት ቀን የምርመራ ጊዜ የጠየቀው በአስቸኳይ ጊዜ አዋጅ ወቅት በቁጥጥር ስር ውለው ለተለያየ የጊዜ መጠን በእስር ላይ የሚገኙት ተጠርጣሪዎቹ ለመጀመሪያ ጊዜ ግንቦት 28 ቀን ፍርድ ቤት ሲቀርቡ ተፈቅዶ የነበረው የ13 ቀን ጊዜ መጠናቀቁን ተከትሎ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።